በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ፣ ከሰማያ ከላይ ከጸባዖት ወርዱ ከመሬቴ ከድንግል ማርያም ተወልዱ በመስቀል ላይ ስላትያቴ ቤዛ ሆነ፣ አማኑኤል እግዚአብሔር ከኛ ጋር ሆነ። የራዲዮ መጽሔት ዝግጅታችን ይቀጥላል። ተከታዩ ለሁላችንም የሚሆን ነው። ስለ ሕይወት የምናደራው ጨዋታ በየትኛውም የዕድሜ እርከንና የኑሮ ሁኔታ ውስጥ ሊሆኑ ይችላሉ። እስኪ አንድ በርቀት ካሉበት ሆነው በሐሳብ እናም ደግሞ በተጨባጭ ከዛሬ ከኑሮ ከሕይወት ጋር ሊያዛምዱ የሚችሉት አንድ ጥያቄ እንወርውርሎ። ለእኔው የወረወርክልኝ ነው አሉላ። አዎን እርግጥ መልሱ ታዲያ በፋንታዎ ራስዎን ጠይቀው ለራስዎ የሚመልሱት ነው። አብሮት ካለው ሰው ጋርም መነጋገር ይችላሉ። አዎን፣ ከህይወት ምን ይፈልጋሉ? ይሄ ምናልባትም ዛሬ ዛሬ በብዙ መንገድ ይበልጥ የተወሳሰበ ከሚመስለው የኑሮ ፈተናና ከህልውና ጥያቄ አንጻር መጠየቅ የማይቻል ጥያቄ ሊመስል ይችላል። በአንጻሩ ግን እንዲያውም ጥያቄውን እንዲጠየቅ የሚያደርገውም ይኸው መመሳቀል ራሱ ሳይሆን አይቀርም። እርግጥ ነው ጥልቅና አዳጋች ጥያቄም ሊመስል ይችላል። እናም በመጠኑም ቢሆን ፈታ ፈታ ማድረግ የሚጋብዝ ለመሆኑ በሕይወቶ ማድረግ የሚፈልጉት ከሁሉ የላቀውን ስፍራ የሚሰጡት ጉዳይ ምንድን ነው? በአጭሩም ወድቆ ከመነሳት ማለቅ ያለው ከማይመስለውና ከማይሞላው የዕለት ኑሮ ደፋ ቀና ትላንት ገና ከማለዳ ዕድሜ ከጀምረው የኑሮው ውጣ ውረድ ባሻገር በሕይወቶ አጥብቀው የሚፈልጉትን ነገር ለይተው ይሆን? ግድ የለም። ከአሁን ቀደም ይህንን ጥያቄ ሆን ብለው ራስን ጠይቀው ባያውቁ እንኳ ዛሬም ከጠየቁ አይረፍድምና የበኩሎን እያሰላሰሉ ወደሚያደምጡት ከዚህና ከሌሎች ተዛማች ርዕሰ ጉዳዮች ጋር ወደሚያያዘው ቅንብር እንውሰደው። ዶክተር ዳዊት ወንድም አገኝ፣ በቅድሚያ እንኳን ለብርሃነ ትንሣኤው በሰላም አደረሰው። እንኳን አሁን አደረሰን ለብርሃነ ትንሣኤው ለአንተም፣ ለቤተሰቦችም፣ ለሚሰሙንም ሰዎች አመሰግናለሁ። የአእምሮ ሐኪም ነወት። ከዚህ ቀደም አለማወቅና አለመኖር የተሰኙ ከፍተኛ ተነባቢነት ያገኙ መጽሐፍት ደርሰዋል። አሁን ያገኘሁት ካናዳ በቶሮንቶ ከተማ ባሉበት ነው፣ በስልክ የምንነጋገረው ወደ ዋናው ጉዳያችን ከመዝለቃችን በፊት ምንግር እግር ጣለወት ዘመዶቼ ኢትዮጵያ ነው ያሉት እና ዘምድ ጥያቄ አይደለም። የሰባቲካል የሚለዋለው ዩኒቨርሲቲ በተወሰነ ዓመት መደዳውን ስታስተምር ስድስት ዓመት ወይ ከዛ በላይ በመሀል ጥናት ለማጥናትም ጽሑፍ ለመጽሐፍም ለመሳሰለው የአንድ ዓመት የሰባቲካል እረፍት ሰባተኛው ቀን አረፈ ከሚለው የመጣ ነው። በሱ እዚያ የካናዳ ዩኒቨርሲቲ ኦፍ ቶሮንቶ ውስጥ በቪዚቲንግ ስኮላርነት እና ክሊኒካል ፌሎነት እያገለገልኩ ያለሁት በዛ ምክንያት ነው እዚያ ያለሁት። እንግዲህ ጥናቶ የሙያነክ ብቻ አይሆንም ብዬ ገምታለሁ። ሌላ መጽሐፍ የምንጠብቅ መጽሐፍ እንኳን በረፍቱንም ያለረፍቱን ጽፈናል ና አሁን ግዴታ ነው መጽሐፍ አለብኝ እየጻፍኩ ነው። የሚያወያዩ ብዙ ጥያቄዎችንም እንዲጠይቁ የሚጋብዙ መጽሐፎች መጽሐፎን ተረድቻለሁ። ለአድማጮች እንደው ግልጽ ለማድረግ የማንበብ እድል አልገጠመኝም። ንባቡ እድል እንደተገኘ በዛ ጠለቅ ያለ የህይወት ጥያቄዎች በሚነሳበት መጽሐፎ ነው በስፋት የምንወያየው። አመሰግናለሁ። ዛሬ ግን በዚህ ሰዓት ለሚከታተሉ አድማጮቻችን ጭምር ነው የትንሣኤ ወግ የያዝነው። ከገራገር ሀሳብ ብንነሳ በእለት ተዕለት ጊዜያዊ ነገሮች ወይም ጉዳዮች ውስጥ እንደምናደርገው በትልቁ በህይወት ውስጥም ምን እንደምንፈልግ መጠየቅ ያስፈልጋል። ካልጠየቅን ማለት ነው። የጠየቁ ሰዎች ሊኖር ስለሚችሉ ከሆነስ ምን ፋይዳ አለው የሚለውን ይልቁንም ደግሞ እንደ ማህበረሰብ በአሁኑ ጊዜ ላሉብን አንዳንድ ተጨባጭ ችግሮቻችን ያን ጥያቄ መመለስ መቻል አይደለም፣ መጠየቁ በራሱ ተጨባጭ ጠቀሜታ ይኖረዋል ከሚል እሳቤ ነው ይሄንን የውይይታችን ትኩረት ለማድረግ የመረጥ ነው። ይቻላል ይላሉ ያስፈልጋልስ? እንዲህ ያለ ጥያቄ ማንሳት? አዎ ጥሩ ጥሩ ጥያቄ ነው። ያው እንደምታውቀው መሰረታዊ የሆነ የህይወት ጥያቄ ነው አይደል? እንጠይቀዋለን አንጠይቀውም የሚለው እንጂ የሚያከራክረን መጠየቅ ያለበት ጥያቄ ነው። እንደኔ እንደኔ አስፈላጊ ነው ብዬ አስባለሁ። ምንድን ነው ይሄ የሚፈልገው ከህይወት ብሎ አንድ ሰው ራሱ የማንጠይቅበት ምክንያት በብዛት መርግጥ እውነታው ማለት ነው፣ ወደ ህይወት ስንመጣ መሀል ላይ ነው የምንገባው። የተጀመረ ህይወት ውስጥ ነው የምንገባው አይደል? የተጀመረ ህይወት ማለት ግናችን ብንወስዱ የቤተሰቦቻችን ወላጆቻችን የጀመሩት ህይወት ውስጥ ነው የምንገባው እና ወደ ምንጠናንም ተሳታፊነታችን ቀጣይ ነው። እኔ ብለን የምንጀምረው መንገድ የለም ሁላችንም። ይሄ እንትን የሚሆነው አሁን ሩጫ እንደዚ አስር ሺ ሜትር ምናምን ሲሮጡ ዙሪያ ይዞራሉ አይደለ? መሀል ላይ ገብቶ እንደ መቀላቀል ና እንደ መሮጥ ነው። ስለዚህ ይሰማል በደንብ ይሰማል። የተጀመረ ህይወት ያሉት እየኮረኮረኝ በደንብ እየተከታተልኩ ነው። እዛ ውስጥ ነው የምገባው። አንዳንድ ጊዜ በጣም የፈጠነው ማል ትገባለ። አንዳንድ ጊዜ ባነሰ ፍጥነት ትገባለ። ግን ዞሮ ዞሮ የአንተ የጀመርከው ነገር አይደለም እና ከኛ ቀድሞ በተፈጠረ ዓለም ውስጥ ነው የምንመጣው። ያ ከኛ ቀድሞ የተፈጠረ ዓለም ደግሞ ከኛ በፊት የነበሩ ሰዎች ለራሳቸው እንዲመች አድርገው ያዋቀሩት ዓለም ነው። እዛ ውስጥ ስንገባ ከጅምሩ ፋታ እናገኘ እንወለዳለን ትንሽ ቆይቶ ትምህርት ቤት እንገባለን። የቤት ራሱ እንባላለን፣ እንደዚህ እንባላለን እያለ መሽከርከር ውስጥ በጣም እንቆያለን እና በዛ ምክንያት ጊዜ ሰጥተን ምንድን ነው የምንፈልገው ነገር ለምንድን ነው መሽከረከረው ብለን አንጠይቅም። ስለማንጠይቅ አንዳንዴ ከህይወት የምንመኘውን እርካታና ደስታ ላናገኘው እንችላለን፣ ወይ ያገኘነው ሲመስለን ትክክለኛው ቦታ ላይ ላናገኘው እንችላለን። በዛ ምክንያት የየኢትዮጵያ አንዳንድ ጊዜ እንደኛ ሀገር ደግሞ ሲሆን ችግሩ ምናምኑ ሲበዛ ጨለምተኝነትን ይሰማን እና ከልባችን ከራከየግላችን ህይወት ትርጉም ለማግኘት የሚቸገራለን። ባጭሩ ጥያቄሽን በረጅሙ ነው የመለስኩልሽ። ጥሩ አድርገው መልሰዋል የጉዳዩን። እሺ አመሰግናለሁ ዶክተር ዳዊት። በወጣትነት እድሜ ያለውንም ሰው አንቱ ማለቱን እንመጣለን፣ እርስዎ ከፈቀዱና ይልቁንም ደግሞ ሰበብ መግቢያችን ደራሲ፣ የስነ ጽሁፍ ሰው፣ የኪነ ጥበብ ሰው ሲሆን እንደ ተፈቀደ አድርገን የምናቀርበው ነገር አለ። እሱን መንገድ ይከተላለሁ። አመሰግናለሁ። በቀደመ ሀሳብህ የተጀመረ ህይወት ነው ብለኸዋል። በህይወቱ ጣውረድ ውስጥ የመጠመዱም ነገር አንዳንዴ ቀደም ብለህ እንዳልከው እንደኛ አገር ብዙም ችግር የሚበዛበት ውስጥ ሲኮን ይሄ ጥያቄ እንደው ቦታም ሰዓትም የሌለው የሚመስልበት አለ። በአንጻሩ ግን እንደው ገፍተን ካየን እንደውም በዚህ ሁኔታ መሆናችን ዛሬ ያለውን ምስቅልቅል የምናደርግ የማናደርጋቸውን ነገሮች በስስትም የሚደረጉ በትክክል ታስቦባቸው የማይመስሉ ወይም ከአንዳንድ መነሻዎች ሌላ ሰውን ህይወት ሊጎዳ የሚችል ነገር ወይም ህይወትን መንጠቅ ድረስ የሚደርስ ነገር ያስተዋልን ነውና በስፋት ከእንደዛ አይነቱ አንጻር የግድ መንፈሳዊ ሰው ሳይኮን ማንም ተራ ሰው ለራሱ በሚጠይቃቸውና በሚመልሳቸው ውስጥ እውነት እንዲህ ነው ወይ ኖሬ ማለፍ ያለብኝ የሚለውን ነገር መጠየቅ ግድ አይደለም ወይ ሰዎች ምን እንዲጠይቁ ያስባሉ እዚህ ጋር ሰዎች መታወስስ እንደ ህይወታቸው መለስ ብለው ሲያዩት ኖሬ ያለው ማለት የሚችሉት የህይወትን እርካታ አለማግኘታቸውን ብቻ ሳይሆን፣ ዶክተር ዳዊት አጽንኦት እየሰጠ ያለሁት የሌላ ሰውን ህይወት ሁሉ ማበላሸት ድረስ እየፈቀድን ይመስላል። በጣም ጥሩ ነው። አንዳንድ እንደዚህ እንግል ያለበት ሰው ደግሞ እንት ነኝ እንት የምንረ ብሎ ደግሞ ጠይቃል። አለመረዳት ችግር አለ። እና እንደኔ እንደኔ እንደውም እኛ ነን ወይ ችግር ውስጥ የምናልፍ ሰዎች ነን፣ ይህንን መጠየቅ ያለብን። ይህ ደግሞ ምክንያቱ ምንድነው? እኛ አንድ ሰው እኔ ብሎ ሲል እኔ የሚለውን ነገር መረዳትና ማወቅ ያስፈልገዋል። ምክንያቱ በግለሰብ እነት ማን ነው ብለን ስንጠይቅ የሚያገር ግለሰብነት ለምሳሌ እዚህ አሜሪካ ምናምን ጋር አይነት ግለሰብነት አይደለም። ብቻ ላይ እያተኮረ አደለም ወጥ እራሱ የቻለ የሚለው እያተኮረ ያተኮረ አደለም። የእኛ እኔነት ከሌላው ሰው ጋር ባለ ግንኙነት ላይ የቆመ ነው። ከአብን የሚሮችን ያለ እኔነት ግለሰብ ልቦና በለማ በለማም በዚህ ሀገር ሰው ላይ ነው አይጠይም። ግንኙነታችን ማንነታችንን ይወስናል። በዚህ ምክንያት እንደዚህ ወይም ሁኔታ ውስጥ ስንሆን እኔ ምንድን ነው የሚፈልገው ምንድን ነው የሚያረክ ያለሁት ነገር ብሎ በጠየቅ የሚያስፈልገው ነገር ገዛ የሚወደ ነገር ከሌሎች ጋር ስላለ ግንኙነት እንድናስብና እንድናስተውል ስለሚያደረገን አሁን ያነሳ ከራሱን ማልፎ እንደ ሌላውን እንኳን እስከ ማጥፋት ስንደርስ ሌላውን ማጥፋት ራሱን ማጥፋት እንደሆነ አንድ ነገሮች ስለሚቀር ነው። ምክንያቱም እኔ የሚባል ነገር

እርግጠኛ ነኝ ብዙ ሰዎች እንደሚያውቁ እንደምትረዳ የሰው ልጅ መሰረታዊ ፍላጎቶች ተብሎ ተማርናቸዋል። አንድ ልጅነታችን የገበት መጠለያ ና ልብስ ነው። እንደዚም መሰር ዘመን የሚያስፈልጉ ነው። ግን በጣም በኋላ በጣም ጥንግን ያልኩ አይነት መኖርን ያረጋገጠ ማንነት ሲኖር ነው። በእኛ ገር በጣም ብዙ ችግር ስላለ ስኝ ዘንበድ መኖራችን የተረጋገጠ ስላልሆነ የመጀመሪያው ለመኖራችን መሰረታዊ ነገሩ የሚናሰብ ነው

የምንፈልገው ነገር የምንፈልገው ነገርና የሚያስፈልገው ነገር ተለያይተው ማገኘው ይችላል። የምንፈልገው ነገር መማር ሀብትም የምንበለው ናቸው ነገር ናቸው ምሳሌ አሁን ብዙ ነገር

እንደምንለው ማለት አንደግሙ ይሁን አይደገምም። ከእኛም በፊት ከእኛም በኋላ እንደኔ አይነት ሰው እንዳንተ አይነት ሰው እንደዚህ በየዚህ ነው አንዱ በጣም ባቄ ጊዜ ቆይተን የምንሄድ ነን እና የሚያልቅ የማይደገም ህይወት ነው ያለ። የሚያልቅ የማይደገም ህይወት እንዳንዴ ራሱ ማስታወስ ተቻለ። ይሄን የሚያልቅ የማይደገም ህይወት እንዴት ባረገው፣ እንዴት ብለው ነው ተሻለ ይችላል ነው ይችላል ማለት ነው። በሶስተኛ ደረጃ ከሰው ጋር ብቻ ሳይሆን እኔ በግሌ ከሰው ውጭ ከሆነው ጋር ያለኝ ግንኙነት እንዳያደርገኛል። ለምሳሌ ከመንፈሳዊነት ጋር ተፈጣሪ ያለኝ ግንኙነት እንዳስብ ያደርገኛል። ከተፈጥሮ ጋር ያለኝ ግንኙነት እንዳስብ ያደረገኛል። ከተለያየ ማህበረሰብ ጋር ያለኝ ግንኙነት እንዳስብ ያደረገኛል። ያ ሲሆን በእኔ በግሌ የሚሆነው ነገር ሁሉ የተያያዘና እኔ ወቻ ብቻ ሄጄ ውጭ የማልሰታው መሆኑን እየተገለጠልኝ ይመጣል። ያ እርካታን ብቻ ሳይሆን ሰላምን ያመጣል። ጭኮላን ይቀንሳል። መቀበልን ይሰጣል። መቀበል ደግሞ ሊፈጥልን ይችላል ብዬ የማስበው ነገር መሰረታዊ የሆነ እኔ በመጣውበት ዘመን የመጣውበት ቦታ የግድር መሆኑን እንድረዳ ያርግ ማ ጊዜ ነው። የግድር መሆኑን ማለት የማለት ነው ማለት አባቶቻችን እናቶቻችን፣ የቀደሙ ሰዎች ቀድመው አዋቅረው የሰሩት ዓለም ውስጥ የመጣ ነብያለሁ ና ስለዚህ ግን እነሱ ሲኖሩበት ከኛ ተበድረ ወይም ከኛም ስኖሩበት ደግሞ ለእኛ እንዲመችን አድርገን ብናዋቅረ ከሚመጡ ሰዎች እንደተበደርም ማወቅ አለብን። ከሚመጣው ተፈጥሮ የተበደርም ማወቅ አለብን እና በኃላፊነት ግኖር አስክብናል ብዬ አስባለሁ። አረው በንኩስ ሰ ቅርታ የጥያቄውን ግዝፈት መጠየቅ ያለብንን ጥልቀት ያህል ብዙ ነገሮችንም አንዱ በአንዱ ላይ እንድንጠይቅ የሚያረግ ስለሆነ አድማጮቻችን የሚፈልጉትንም ነገር የሚያገኙበት ይመስለኛል። ዶክተር ዳዊት የሚያልቅ የማይደገም ህይወት ብልሃል በጣም ተደጋግሞ ጆሮ ውስጥ የሚያቃጭል ሌሎችንም እንደው የሚያነቃ የሚመስለኝ አባባል ነው። ቅድም በጠቅላላው በደምሳስ ለሁሉ ሰው የሚሆነውን ካለብን ችግር አንጻር እንዳልከው እንደው የቅንጦት ይመስላል ብሎ ለሚነሳው በትኩረት መታየት የሚችሉ ነጥቦችን አንስተሃል። ለሞላለት በጥቅስ ውስጥ ነው፣ የሞላለት ምለው ከኑሮ ጋር የተገናኘውን ነው። በጉልበት በኃይል ሊሆን ይችላል። ለሞላለት በጊዜው ያለበት ህይወት ሁሉም ነገር በቂም፣ ምናልባትም ደግሞ የሚቀጥለው ከዚያ የበለጠ ኃይል፣ ከዚያ የበለጠ ተጽዕኖ የማድረግ አቅም ብቻ ሊመስል ይችላልና የሞላለት ሰው ምን ይጠይቅ ያን ቅድም ያሉትን ኃላፊነት ኖር ያለሁ ማለትን እንዴት አድርገው ይጠይቅ። ዞሮ ዞሮ ግን እንዳሉት ብልጭ ብላ ለምታልፈው ህይወታችን ሀምሳም ይሁን መቶ ዓመት በተለይ ደግሞ ትርጉም ያለው ህይወት አንኖር ካለፍንና እሱን እስኪ ደግሞ የሚመለከቱ አንዳንድ ነጥቦችን ይፈንጥቁ። አንተና አንቱን እየቀላቀ ነው ይቅርታ ጠይቃል ሳይም ስለሆነ እንግዲህ አንድ ስብከት ናም ውስጥ እንደዚህ የለውበትም ግን ቤተክርስቲያን ከተማ ነገር መጽሐፍ ላይ ካነበብ ነው ስጠንቅ የመጣልኝ ንት የቆመ የመሰለው እንዳይወድቅ ይጠንቀቅ የሚል ነገር አለ መጽሐፍ ላይ። መምሰልና መሆን ሁሉ ይለያያል። ብዙ ጊዜ እኛ የምናምታታው የሞላልን ይመስለናል እንጂ አይሞላም። የምንፈልገውን ነገር እስክናቅ ድረስ መሙላት የሚባል ነገር አይኖረውም። ገንዘብ ልናገኝ እንችላለን፣ በጣም ብዙ ገንዘብ ልናገኝ እንችላለን። ግን ብዙ ገንዘብ ያላቸውን ሰዎችም ስናይ እዚህ ጋር በቃኝ ሲሉ በብዛት አናስተውልም። በተለይ ሚያገር እና ሁል ጊዜ ሲሞላልን እንኳን የጎደለብንን ማወቅ ያስፈልጋል። አንድ የጎደለብን እንግዲህ ሌላ ሰው ነው ቅድም ያነሳውታ እንዳለ እኔ ሞላልኝ በምለው ልክ ከሰዎች ጋር በግሌ ከማህበረሰብ ጋር ከመንፈሳዊነት ጋር ከተፈጥሮ ጋር ባለኝ ግንኙነት ምን ጎድሎብኛል ብለው ማሰብ ያለባቸው ይመስለኛል። አየ እንግዲህ ምን ይመስለኛል ላሉላ ሰው ስትሆን፣ ሞላ ሰውነትን ስትቀበል፣ ሞላ ጎደለው ጥያቄ ውስጥ አይገባም። ምንም ነገር ያልሞላለት የጎደለበት የምትለው ሞላለት የምትለውም ሰው የሚያስፈልገው ነገር ብዙ የተራራቀ አይሆንም። በሰውነት ደረጃ ስታየው ማለት ነው። አንድ እሱ ነው። ሁለተኛ ደረጃ ግን በጣም እንግዲህ እኛ ጋር በጣም በጣም አድርገን ልንወያይበትም ሰዎች እንዲረዱት የሚያስፈልገው ነገር ሲሞላልን መግደት ጥቅስ እንዳረከው ሲሞላልን ለምን እንደሞላልን መጠየቅ ያስፈልጋል። ለምንድን ነው ይህን የምንለው? በአለም ላይ ያለው በምድር ላይ ያለው እንግዲህ ኢኮኖሚስቶችም መጠ የበለጠ ያስረዳል። እኛ በጣም በቁንጽል በሚገባ በሚገባይ በምድር ላይ ያለው ሀብት ውስን ነው። ውስን ነው። ሁልጊዜ እንዲሆ ስለዚህ ሰዎች ሞላልን ብለው በየትኛው መንገድ ሲሞላላቸው ከዚህ ከውስኑ ላይ ወስደው እንደሆነ ማስተዋል አለባቸው። ሰርተው ሊሆን ይችላል መፍተው ሊሆን ይችላል እንደ እሱ ምንም ጥያቄ ለውም። ግን ከውስኑ ላይ ወስደን ስለሆነ የሚሞላልን ዋናው በምድር ላይ የመኖር ኃላፊነት ማካፈል ነው። እኔ እንደዛ ብዬ ነው ማምራ እና መጠየቅ ስትጀምር፣ ሞልቶልን መጠየቅ ስትጀምር አንደኛው የሚመለስልህ ጥያቄ ይሄ ነው ማለት እዚህ በጣም ውስን ከሆነ ነገር ለምሳሌ፣ አንድ ድፎ ዳቦ ከሆነ ያሉ ያ ድፎ ዳቦ ለሌላው ሰው ግማሽ ነው የሚከፋፈል፣ ቀዘው ማለት ነው አለ ከዛ ያምስበታል፣ ይጎልበታል። ስለዚህ መጠየቅ ስትጨምር ያገኘኸው ነገር የሞላልህ እንኳን ከሌሎች ጋር የወሰድከው መሆኑን መሆኑ እንድትረዳ ና ትጉ የሚሰጠው ህይወት በዛ ልክም ባይሆን እንኳን በተወሰነ መልክ ማካፈል እንደሆነ አመላካቸው ይሆናል። ብ አስባለ ዶክተር ዳዊት የሀሳቡን ቀደም ብዬ ደጋግሜ እንዳልኩት ጥንቀት ያህል ለቅምሻ ያህል ባነሳ ነው ውስጥ ጥያቄ ማጫር የቻለ ይመስለኛል። በዚህ ሰዓት የሚከታተሉ አድማጮቻችን እርስ በርሳቸው እንዲነጋገሩ ከራሳቸውም ጋር ይህን ጥያቄ አንስተው መላልሰው ጥያቄ አድርገው እንዲያቆሙት ድል የሰጠ ይመስለኛል። የበዓል ወግ ሆነና በምጥን ሀሳብ ነው የተነሳ ነው የተነጋገር ነውም ያንን ያህል ለዚህ ግዙፍ ሳቤ መግቢያ ላይ ቀደም ብዬ እንደጠቀስኩት አለመኖርና አለማወቅን የመሰሉ መጽሐፍት ጽፈዋል። ና የእኔና የእርስም ውይይት የተጀመረ ነው የሚመስለኝ የሚቀጥለው ዕድል እንዳገኘው መጽሐፎን በአግባቡ አንብቤ ተረድቼ ሰፋ ላለ ምናልባትም የቴሌቪዥን መስኮት ላይ የሚመጣ ውይይት እንደምናደርግ ተስፋ አድርጋለሁ። ለአሁኑ ግን ልግ አመሰግናለሁ። እግዜር ስጥልኝ ሻ መልካም